ሰላም ጤና ስጥልኝ። እንደምን አመሻችሁ? ጊዜ የዛሬ የማክሰኞው መስከረም አራት 2014 ዓ ም የጋቢና ቤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝንላችሁ ዝግጅቶች መካከል ጥቂቶቹን እናስተዋውቃችሁ። በዩናይትድ ስቴትስ መንግስት የሚዘጋጀውና አስርት ዓመታትን ያስቆጠረው በምህጻረ ቃሉ ያሊ ተብሎ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ መድረክ በመቶዎች የሚቆጠሩ ኢትዮጵያውያን እስከዛሬ ድረስ ተሳትፈዋል። በእነዚህ ዓመታት ውስጥ የያሊ ተሳታፊ የነበሩ ወጣቶች ለሀገራቸው ምን አ በውሳኔ አሰጣቴ ላይ በምሰራቸው ስራዎች ላይ እንዴት ያሞች ነው ውሳኔ የምሰራው ስራ በርካታ ሰዎችን ፖስቲቭ ተጽዕኖ ሊፈጥር እንደሚችል ተምሬበታለሁ። በተለያዩ አመታት በዚህ በያሊ መርሃ ግብር ላይ ተሳታፊ ወጣቶች የሆኑ ወጣቶችን ይዘን ዘለግ ያለ ዘገባ የምናስደምጣችሁ ይሆናል። በሌላ በኩል በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር በኒውዮርክ የድንገተኛ ሕክምና ክፍል ሐኪም እንዲሁም የኢትዮጵያ የጤና ጥበቃ ሚኒስቴር አማካሪ የሆኑትን ዶክተር ጽዮን ፍሬው ጋር በትላንትናው ምሽት በኮቪድ-19 ዙሪያ የጀመረነውን ውይይት የምንቀጥል ይሆናል። ከአንድ ሺህ ሰው ቢከተብ ምናልባት አንድ ሰው ላይ ጉዳት ላይ ደስ ይህን ደግሞ አሜን ብሎ መቀበል ይሻላል። ምክንያቱም አንድ ሺህ ሰው ቢያዝ ኖር በክትባቱ ከዛ በላይ ሰው ነበር። አዲሱ ዴልታ የተሰኘው የኮቪድ-19 ዝርያ ሀገር ውስጥ መግባቱን ተከትሎ ትምህርት ቤቶች ሲከፈቱ ምን ይደረግ ይሻላል በሚለው ዙሪያ የሚሉን አለ። ስፖርትና የሙዚቃም ዝግጅት ይኖረናል። አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ብርሃን ሀብሉ በቅንብሩ እንዲሁም ስመኝሽ የቆየ በዜናዎች ነን። አሁን ወደ ዜናዎቹ እንሻገር። አመሰግናለሁ፣ ኤደን። አምነስቲ በኒጀር ህጻናት እየተገደሉ ለጦርነት እየተመለመሉ ነው ሲል ሪፖርት አውጥቷል። የኒጀር አዋሳኝ በሆኑ የማሊና ቡርኪና ፋሶ ድንበር አካባቢ ቁጥራቸው እጅግ የበዛ ህጻናት እየተገደሉ ወይም ለውትድርና እየተመለመሉ መሆኑንም አምነስቲ ኢንተርናሽናል ትላንት ባወጣው ጥናታዊ ሪፖርት አስታውቋል። ሪፖርቱ ቲላቤሪ በተባለው የኒጀር ግዛት ጠቅላላ ትውልድ እንዳለ በሞትና በጥፋት የተከበበ ነው ሲልም ገልጿል። አምነስቲ በዚህ በ2021 ዓመት ብቻ 60 ህጻናት መገደላቸውን ባለ 51 ገጽ በሆነው ሪፖርቱ ያመለከተ ሲሆን ካለፈው ዓመት ወዲህ በተካሄዱ ግጭቶች ብቻ 544 ሰላማዊ ሰዎች መገደላቸውንም ጠቅሷል። የአምነስቲ የቀውስ ምላሽ ምክትል ዳይሬክተር ማት ዌልስም ታጣቂ ቡድኖች ትምህርት ቤቶችና የመጠበቂያ ክምችት ስፍራዎችን በተከታታይ እያጠቁ ህጻናትን ለምልመላ ኢላማ እያደረጉ ነው ብለዋል። አምነስቲ ለዚህ ተጠያቂ ያደረጋቸው በአካባቢው የሚንቀሳቀሱትን የታላቁ ሰሃራ አይሲስ እና ከአልቃይዳ ጋር ግንኙነት አላቸው የተባሉትን ጃማት ነርሳት አልኢስላም ዋል ሙስሊሚ የተባሉትን ድርጅቶች ነው። በሳውዲ አረቢያ የእርዳታ አገልግሎት ሰራተኛ በነበረው አብዱራህማን አልሳድሃን ላይ ተፈጽሟል የተባለው የማሰቃየት ተግባር በእጅጉ ያሳሰባቸው መሆኑን የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ እሁድ ዕለት በትዊተር ገጻቸው ባስተላለፉት መልእክት አስታውቀዋል። ፔሎሲ በመልእክታቸው የይግባኝ ችሎቱን ሂደትም ሆነ የሳውዲ አረቢያን የሰብአዊ መብቶች ጥሰት ምክር ቤቱ በቅርበት ይከታተላል ብለዋል። አብዱራህማን እንደ አውሮፓያን አቆጣጠር መጋቢት 2018 በሳውዲ ባለስልጣናት ትዕዛዝ የታሰረ ሲሆን የ20 ዓመታት እስራትና የ20 ዓመታት የጉዞ ማዕቀብ የተፈረደበት መሆኑን እንደ አውሮፓያን አቆጣጠር ሚያዚያ 6 የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ አስታውቋል። መቀመጫውን በጄኔቭ ያደረ ያደረገ ና መና የተባለው የሰብአዊ መብት ተሟጋች ቡድን ባለፈው ሚያዚያ ባወጣው መግለጫ አልሳድሃን የተከሰሰው ሁለት ምጸታዊ ይዘት ያላቸውን የትዊተር አካውንት ይመራል፣ አይሲስ ከተባለው የሽብርተኞች ቡድንን ይደግፋል፣ የሚያስተላልፋቸው መልእክቶች የህዝብና ሃይማኖታዊ ስርዓትና እሴቶችን የሚቃወሙ ናቸው በሚል ነው። አልሳድሃን የግርፋት ና በኤሌክትሪክ ንዝረት ማሰቃየት የተካሄደበት እንዲሁም በድብደባ ስብራት የደረሰበት መሆኑም ተመልክቷል። በልዑል መሐመድ ቢን አልሳማን የምትመራው ሳውዲ አረቢያ በበርካታ የሰብአዊ መብቶች ጥሰት የምትጠቀስ አገር መሆኗም በዘገባው ተጠቅሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ከኮንግረስ ፊት ቀርበው በአሜሪካ ታሪክ ውስጥ ረጅም ጊዜ በቆየውና ሁለት አስርት ዓመታትን ባስቆጠረው በአፍጋኒስታኑ ጦርነት የዩናይትድ ስቴትስ ወታደሮች በተረባበሸ ሁኔታ ከሀገር መልቀቅን በተመለከተ ምስክርነታቸውን ሰጥተዋል። የተቃዋሚ ህግ አውጪዎችና አንዳንድ የጆ ባይደን የስራ ባልደረባ የሆኑ ዲሞክራቶች ባይደን አሜሪካውያን ዜጎችን እንዲሁም የዩናይትድ ስቴትስ ወታደሮችን በትርጉምና በምክር ሲያግዙ የነበሩ አፍጋኒስታውያንን ያስወጡበትን መንገድ በተመለከተ ትችት አቅርበዋል። በዩናይትድ ስቴትስ የተደረጉ ብሔራዊ የድምፅ ማሰባሰቦች ባይደን ዘላለማዊ ጦርነት ብለው የጠሩትን የአፍጋኒስታኑን ጦርነት በማስቆማቸው ሰፊ የሆነ ድጋፍ ቢኖራቸውም አወጣጡን ግን አይደግፉትም። የዩናይትድ ስቴትስ ዋና ዲፕሎማት የሆኑት ብሊንከን ባለፈው ዓመት ሚያዚያ ወር ላይ ፕሬዚዳንት ጆ ባይደን ከእርሳቸው ቀድመው የነበሩት ፕሬዚዳንት ዶናልድ ትራምፕ አሜሪካ ከአፍጋኒስታን ጦሯን ታስወጣለች ሲሉ የገቡትን ቃል እንደሚያከብሩ ሀሳባቸውን ካስታወቁ በኋላ ዩናይትድ ስቴትስ ወዲያውኑ ለምን ጦሯን አላስወጣችም የሚለውን ጨምሮ ሌሎች ጠንካራ ጥያቄዎችን ያስተናገዱ ሲሆን ብሊንከን የመንግስታቸውን አቋም ደግፈው ተከራክረዋል። አድማጮች ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ፣ ስምንሽ ይቆየኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስመኝሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ቤ የማክሰኞው መስከረም አራት 2014 ዓ ም መሰናዶ ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። የአፍሪካ ወጣቶች በአህጉሪቱ ወቅታዊ ራስ ምታት የሆኑትን እንደ ኮቪድ-19፣ የአየር ንብረት ለውጥ፣ ስር የሰደዱ ግጭቶችና ድንበር ተሻጋሪ ቀውሶችን የመፍታት አቅም እንዲኖራቸው ከአመራር ብቃት ጀምሮ በስራ ፈጠራ በዘላቂ ልማትን በመፍጠርና ማህበረሰብን በማስተባበር ስልጠናና የልምድ ልውውጥ የሚያዘጋጀው ያንግ አፍሪካን ሊደርስ ኢኒሺየቲቭ ወይም በምህፃረ ቃሉ ያሊ ተብሎ የሚጠራው የአፍሪካ ወጣት መሪዎች የትስስር መድረክ አስርት አመታትን አስቆጥ ተቆጥሯል። በእነዚህ አመታት ውስጥ የያሌ ተሳታፊ የሆኑ ወጣቶች በማህበረሰባቸው ውስጥ ምን ለውጥ አመጡ? ስትል ስመኝሽ የቆየ የፕሮግራሙ ተሳታፊ የሆኑ ወጣቶች እና በኢትዮጵያ በአዲስ አበባ የአሜሪካን ኤምባሲን አነጋግራ ተከታዩን ዘገባ አጠናቅራለች። የያሌ ተሳታፊ ሆኜ ፕሮግራሙን ስቀላቀል ኢትዮጵያዊ ነበርኩ፣ ስጨርስ ግን አፍሪካዊ ሆኜ ነው ይላል የአሜሪካ የውጭ ጉዳይ ሚኒስትር በየአመቱ ለወጣት የአፍሪካ መሪዎች የሚያዘጋጀው የልምድ መለዋወጫ መድረክ ላይ በመጪው የፈረንጆቹ 2022 ዓ ም መሳተፍ የሚፈልጉ ወጣቶች እንዲያመለክቱ ባወጣው ማስታወቂያ በፕሮግራሙ ተሳትፈው ካለፉ ወጣቶች የተሰጠ የምስክርነት ቃል ነው። ያሊ ተብሎ የሚጠራው ይህ መድረክ ከተመሰረተ አስር ዓመት አለፈው። በነዚህ ጊዜያት ከ700 ሺህ በላይ ወጣት አፍሪካውያን በኢንተርኔት አማካኝነት ብቻ በሚከናወነው እና ማንም ወጣት በአባልነት መሳተፍ በሚችልበት መድረክ ላይ ሲሳተፉ፣ ከ20 ሺህ በላይ ወጣቶች ደግሞ በአህጉሩ በሚገኙ የተለያዩ ቀጠናዎች በሚካሄድ የእርስ በርስ ልምድ መለዋወጫ መድረክ እንዲሁም ከ500 በላይ ማንዴላ ተብሎ በሚጠራው በአሜሪካን የሚዘጋጅ የልምድ ልውውጥ ላይ ተሳትፈዋል። ከነዚህ መካከል በ2011 ዓ ም ከኢትዮጵያ ተመርጣ በናይሮቢ የአመራርነት ስልጠና የወሰደችው የ31 ዓመቷ ወጣት ሜላት ወርቅ ጥበቡ አንዷ ናት። በአዲስ አበባ ዩኒቨርሲቲ ሜዲካል ላቦራቶሪ ሳይንስ መምህርና በፓቶባዮሎጂ የትምህርት ክፍል በተላላፊ በሽታዎች ዙሪያ የዶክትሬት ትምህርቷን እየተከታተለች የምትገኘው ሜላት በተለይ ራስን በአግባቡ መግለጽና ትምህርትን እንዴት ወደ ማህበረሰብ አውርዶ ለውጥ ማምጣት ይቻላል የሚለውን ልምድ እንዳገኘች ትገልጻለች። አስ ሪሰርቸር አስ ሳይንቲስት ፕሮብለምን ከአይደንቲፋይ እንዴት ማድረግ እንዳለብኝ እና እንዴት ለዛ ፕሮብለም ኢዝሊ ሶሉሽን መፈለግ እንዴት ይችላለው፣ ያንን ሶሉሽንስ እንዴት ቴስት አድርገዋለው ውድን ደ ኮሚኒቲ እንዴት ፊድባክ ቀበላለው፣ አዘ ሊደር እንዴት ነው እራሴ ማኔጅ ማድረግ ያለብኝ የሚሉትን ነገር ተምሬያለሁ። የግሎባል ሊደርሽፕ ላይ ሪሶርስ ማኔጅመንት ላይ ኦል ደ ቲንግስ እና ሚ ማይ አስፓሬሽን ኢስ ቱ ወርክ ፎር ደ ደሌቾ ዋን ዴይ ኤጁኬሽን ሴክተር ላይም ሄልስ ሴክተር ላይም ሳይመልታኔስሊ እየሰራው ያለው ሰው ነኝ ና ያንን እንዴት ነው ሀርነስ ማድረግ እንዳለብኝ ፖሊሲ ሜኪንግ ላይ እንዴት really truly communicating, benefiting matter uh, solution and date marketing damage. La leadership uh, skill of channel and data cultivate mark and labbing, and date share madrap and attitude If you to learn it, it is like a year of confidence, a build donor, just team it was a life changing experience for me. ሜላት በስድስት ሳምንት የናይሮቢ ቆይታዋ የሰበሰበቻቸውን እነዚህን እውቀቶች ይዛ ቁጭ አላለችም። ከአሜሪካ ኤምባሲ ባገኘችው ድጋፍ የሌሎች ሴቶችን አቅም የሚደግፍና የሚያንጽ ፕሮግራም በመጀመር በጾታ ግንኙነት፣ የአይምሮ ጤና እና ስነ ተዋልዶ ዙሪያ ከማስተማር በተጨማሪ በበርካታ ዓለም አቀፍ ድርጅቶች ውስጥ በበጎ ፈቃደኝነት ታገለግላለች። ግራስሩት ላይ መስራቴ ትምህርቴ እንዳለ ሆኖ ትምህርቴ ላይ ደግሞ እንዴት ኢፌክቲቭ መሆን እንዳለብኝ፣ ስራዬ ላይም እንዴት ኮሚኒኬት ማድረግ እንዳለብኝ ከተማሪዎቼ ጋር ቤተር የሆነ ኮሚኒኬሽን እስኪል እንዲኖረኝ አርጎኛል። እንዴት ባስተምራቸው ይገባቸዋል፣ ምን አይነት እንትኖችን ብጠቀም ይገባቸዋል የሚለውን ነገር ከያሌ ኤክስፔሪየንስ የወሰድኩት ነገር ነው እና ሳስ ደግሞ አዝ ቮለንቲር ብዙ ኦርጋናይዜሽኖች ጆይን አድርጌ ሰክሰስፉሊ ሰርቭ እያደረጉ ያለሁበት ሲቹዌሽን ያለው እና አይ ሀብ ፕላትፎርም አይ ሀብ ቮይስ አይ ሀብ ወርክ ኤቲክ እና ዲተርሚኔሽን ቱ ፐርሱ ማይ ጎልስ ልክ እንደሚላት እስካሁን ማንዴላ በተሰኘው የያሊ ቅርንጫፍ ብቻ ከሁለት መቶ አርባ በላይ ኢትዮጵያውያን እንደተሳተፉ የሚያስረዱት በአሜሪካ ኤምባሲ የሕዝብ ግንኙነት ኃላፊ ሩት አን ስቲቨንስ ክሊትስ ያሊ ሲመሰረት ዓላማው እንደ ሜላት አይነት ለማህበረሰባቸው ትልልቅ ስራ የሚሰሩ ወጣቶችን መፍጠር እንደነበር ይገልጻሉ። በያሊ ፕሮግራም ላይ ለመካፈል የሚያመለክቱ ወጣቶች በማህበረሰባቸው ውስጥ ለውጥ ለማምጣት የሚጥሩ ወጣቶች ናቸው። እነዚህ ወጣቶች በያሊ በመሳተፋቸው በየማህበረሰባቸው ልዩነት መፍጠር የሚያስችላቸውን አቅም መፍጠር እንዲችሉ በማገዝ ተጽዕኖ ፈጥሯል። የያሊም ዓላማ ይሄ ነበር። ከምንም ነገር በላይ ተሳታፊዎቻችን ባገኟቸው ውጤቶች እንኮራለን። ከአስር ዓመት በፊት ያሊ ሲጀምር አፍሪካን ይፈትኑ የነበሩ ጉዳዮች ዛሬ መልካቸውን ለውጠዋል ወይም ከነበሩበት እጅግ ሰፍተዋል። በአሁኑ ወቅት ዓለምን ከሚፈትነው የኮቪድ-19 ወረርሽኝ አንስቶ የአየር ንብረት ለውጥ፣ የኮምፒውተር ሰርጎ ገብነት፣ እንዲሁም ስር የሰደደ ግጭትና መልኩን የሚቀያይረው የስደት ፈተና የወደፊት ሀገር ተረካቢ የሆኑ የአፍሪካ ወጣቶች ፈተና ናቸው። ስቲቨን ክሊትስ ታዲያ ያሊ የአፍሪካ ወጣቶችን ለእነዚህና ወደፊትም ለሚመጡ ፈተናዎች ያዘጋጃቸዋል ይላሉ። እኛ ለወጣት መሪዎቹ የምናስጨብጣቸው እውቀት አንድ አሁን ያለ ችግርን ብቻ እንዲፈታ ሳይሆን በየትኛውም ወቅት ፈተና ሆኖ የሚመጣን ማንኛውንም ችግር መፍታት የሚችል እና ማህበረሰብን መገንባት የሚችል እንዲሆን ነው። ያንን ለውጥ ደግሞ እያየን ነው። ለምሳሌ ቀደም ሲል በስራ ፈጠራ ላይ ያተኩሩ የነበረ በአሁኑ ወቅት ለውጥ ማምጣት ወደሚችሉ ዘላቂ ልማቶች ዘላቂ ሀይልና ሌሎች ከልማት ጋር የተያያዙ ለአፍሪካ ፈተና የሆኑ ችግሮች ላይ ሲያተኩሩ አይተናል። በዚህ ፕሮግራም በመካፈላቸው ያየነው ትልቁ ውጤት ውሳኔን በልበ ሙሉነት መስጨት መቻል ነው ከሁለት ዓመት በፊት በማንዴላ ዘርፍ የያሌ ተሳታፊ የነበረውና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህር እንዲሁም የፕሬዝዳንት ጽህፈት ቤት ስራ አስኪያጅ የሆነው ዶክተር ዳንኤል ተሰማ በዚህ ሀሳብ ይስማማል። ዶክተር ዳንኤል ከያሌ ያገኘውን ስልጠናና ከሌሎች ተሳታፊዎች የቀሰመውን ልምድ እንዲህ ይገልጸዋል። በውሳኔ አሰጣጤ ላይ በምሰራቸው ስራዎች ላይ እንዴት ያም ነው ውሳኔ የሚሰራው ስራ በርካታ ሰዎችን ፖዚቲቭሊ ተጽዕኖ ሊፈጥር እንደሚችል ተምሬበታለው። እንደው ዝም ብሎ ሳይሆን በተረጋጋ መንፈስ ነገሮችን ከተለያዩ አንግሎች መመልከት እንዴት እንደሚችል ከመወሰኔ ከመፍረዴ በፊት ነገሮችን እንድመለከት፣ በርካታ እውነቶችን እንድፈትሽ፣ ቢሮዬን በተሻለ ሁኔታ እንድመራ፣ የቢሮ ተገልጋዮችን በተሻለ ሁኔታ እንዳገለግል ያግዞኛል ብዬ ነው የማስበው። ወጣቶች በያሊ ፕሮግራሞች በመሳተፍ ከሚያገኙት የልምድ ልውውጥ ባሻገር አዳዲስ ፕሮጀክቶችን ለሚሰሩ ወጣቶች ማበረታቻ የገንዘብ ድጋፍም ይሰጣል። በዚህ ተጠቃሚ ከሆኑት መካከልም ዶክተርስ ኢናክሽን የተሰኘ ድርጅት መስራች የሆነው ዶክተር ሱራፌል ማቴዎስ እና በዚህ ዓመት ኮቪድ-19 ያስከተለውን ማህበራዊ የስነ ልቦና እና ኢኮኖሚ ምላሽ ለማጥናት ድጋፍ የተደረገላቸው ዶክተር ዳንኤል ተሳ ማና መሳይ ባረከው በስኬታማነታቸው ማነታቸው ተጠቃሽ ናቸው። በድረ ገጽ ላይ ከሚሰጡ ትምህርቶች በተጨማሪ ስልጠናውን የጨረሱ የትስስሩ አባላት በየአካባቢያቸው በመሄድ የተማሩትን እንዲያስተምሩ ወይም ቢያንስ በሰለጠኑበት ጉዳይ ዙሪያ ፍላጎት ያለውን አንድ ወጣት መምራት እንዲችሉ እናበረታታቸዋለን። በተለያዩ የአፍሪካ ሀገራት ወይም በአሜሪካን ሀገር ዋሽንግተን ዲሲ በአካል በመገኘት ይካሄዱ የነበሩት የፕሮግራሙ ሂደቶች አሁን በኮሮና ቫይረስ ወረርሽኝ ምክንያት በድረ ገጽ ላይ እንዲካሄዱ ሆነዋል። ይሄ በተለይ የያሊ ተሳታፊዎች በዋናነት ከፕሮግራሙ እንዳገኙት የሚገልጹትን በተሳታፊዎች መካከል የሚኖር አብሮነትን እንደሚቀንሰው ዳንኤል ይገምታል። ኦንላይን በመካፈላቸው በቨርቹሊ ሄ ትሬኒንግ በመሰጠቱ የሚያገኙት ነገር ይኖራል። ነገር ግን በአካል የበለጠ ደግሞ ቢሆኑ ከተለያየ የአፍሪካ ሀገራቶች ወክል የመጡ ተሳታፊዎችን የማግኘት በአሜሪካ ትልልቅ ልምድ ያላቸው ሰዎችን በፕሮግራሙ ላይ በማግኘታቸው የሚማሩት ከሳይት ቪዚት የሚማሩት ባህል ግንኙነት የሚማሩት ነገሮች ሁሉ ስላሉ በአንጻራዊ በአካል ፕሮግራሙ ሲሆን ሊገኝ የሚችለው ነገር በተወሰነ መልኩ ከፍ ይላል። ያሊ በበይነ መረብ ላይ መካሄዱ ምን አጎደለ ስንል ስቲቨን ክሊትዝንም ለጠየቅናቸው ጥያቄ ሲመልሱ የወሰደውም ያመጣውም እድል አለ ይላሉ። በተለይ የኢንተርኔት አገልግሎት በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት አስተማማኝ ያለመሆን ችግር በጣም አስቸጋሪ እንዲሆን አድርጎታል። በአካል ፊት ለፊት አለመተያየትም በራሱ የሚያሳጣው ነገር አለ፣ ያመጧቸው እድሎችም አሉ። ለምሳሌ እንደ በተባበሩት መንግሥታት ድርጅት የአሜሪካ አምባሳደር፣ የውጭ ጉዳይ ሚኒስቴር ባለስልጣናት እና የዩኤስ አይዲ ተወካዮች አይነት ባለስልጣናት ከተሳታፊዎቻችን ጋር በድረገጽ አማካኝነት መገናኘት ችለዋል። በአካል ቢሆን እነዚህ ሰዎች ጊዜ አግኝተው መገኘት አይችሉም ነበር። ዘንድሮ ያሊን በመወከል በማንዴላ ፌሎሺፕ የተካፈሉ ሰላሳ አምስት ኢትዮጵያውያን ፕሮግራማቸውን በኢንተርኔት ላይ ተከታትለው አጠናቀዋል። በቀጣይ ዓመት በአካል እንዲሆን የታሰበው ቅድም መዛመቱን በቀጠለው ወረርሽኝ ምክንያት ባይሳካም ያሊ የፈጠረው የትስስር መድረክ ግን ጠንካራ መሪዎችን በመፍጠር የማህበረሰቡን ሕይወት ለመቀየር መስራቱን ይቀጥላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ቀዳሚ ጥላ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪ የማክሰኞ ምሽት መሰናዶን ነው። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ ሶስተኛው ዙር የኮቪድ ግርሻ መጀመሩ እንዲሁም በስርጭት መጠኑ ከፍተኛ የሆነው ዴልታ የተሰኘው የኮቪድ-19 ዝርያ መግባቱም ስጋትን አጭሯል። በተለይም ይሄ ቫይረስ በልዩ ሁኔታ ሕጻናትን የሚያጠቃ መሆኑ ደግሞ ከትምህርት ቤቶች መከፈት ጋር ተያይዘው ጥንቃቄ ሊደረግበት የሚገባ ጉዳይ ነው። በእነዚህና በሌሎች ኮቪድ-19ን በሚመለከቱ ርዕሶች ዙሪያ በትላንትናው ምሽት በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር፣ በኒውዮርክ የድንገተኛ ክፍል ሐኪም እንዲሁም ደግሞ በኢትዮጵያ የጤና ሚኒስቴር አማካሪ የሆኑትን ዶክተር ጽዮን ፍሬውን አነጋግሪያቸው ነበረ። ቆይታችን የሁለተኛው ክፍል ቆይታችን ዛሬ ምሽት ይቀጥላል። ዶክተር ጽዮን ከክትባት ጋር ተያይዞ ስለሚነሱ ጥርጣሬዎችና ልንገነዘባቸው ስለሚገቡ ጉዳዮች ከሚያብራሩበት ይጀምራል። እንግዲህ አይቲንክ በዚህ ሰዓት ላይ ኢትዮጵያ ውስጥ ያሉት ሶስቱም ሁሉም ቫክሲኖች አቬለብል የሆኑት በደብሌቹ አፍርድ ሆኑት ናቸው እና ሶስቱም ደብሌቹ አፍርድ ያደረጋቸው ቫክሲኖች በኢትዮጵያ ውስጥ አቬለብል ናቸው። እነኚህን ክትባቶች በዚህ ሰዓት ሰው ያለመውሰድ የማንገራገር በተለያዩ ከሚመጡት የግስ ኢንፎርሜሽን እና ሰው መረጃውን ከየት እንደሚያገኝ በደንብ ማጣራት ያለበት ይመስለኛል። ሰው ትንሽ የሚያንገራግረው የተሳሳተ መረጃ በማግኘት ነው። ይህም የሚሆነው በዚህ ሰዓት ላይ ሶሻል ሚዲያ ያለ ሰው በጣም ብዙ አክስ ስላለ ፎር ኢንፎርሜሽን ማን እውነተኛ፣ ማን ሐሰት አይነት ኢንፎርሜሽን እንደሚሰጥ አይታወቅም። ስለዚህ ማጣራት አለብን ነው የሚለው ሁላችን። ማንን ቤተሰብን ስነክርም ራሴም የምለማንባቸው ነገሮች ማንን ነገር የጻፈው ቴክኒ መጠ የሚሆን ነገር ሁሌ ማጣራት አለብን። ሁሉም ሰው እንግዲህ እንዲያውቀው እኔም በተማርኩት በምሰራበትም ስለ ይህኛው ቫክሲን አዲስ ነው። ስለዚህ ቫክሲን በሽታው ከመጣ በኋላ ብቻ ስለሆን ብዙ አይታወቅም። ስለዚህ ቆይተን ስ የሚለው ሰው አለ ከቤተሰቦች ውስጥም ካሉ ሰዎች ጨምሮ አንድ መናገር የምፈልገው ስፔሲፊክሊ የኮቪድ ቫክሲን ነው እንጂ በጣም አዲስ የሆነ የቫክሲን በጠቅላላ ስለ ኤምአርኒ ቫክሲን ምንድን ነው ክትባቶች ከኦልሞስት ከአስር ሀያ ዓመት በላይ ጥናት የተደረገበት ነገር ነው። ለዚህም ነው ቶሎ እንዲወጣ የተደረገው። ምክንያቱም ስፔሲፊክሊ እነዚህ ክትባቶች ላይ የነበረው ቴክኖሎጂ የሀያ ዓመት ቴክኖሎጂ ስለሆነ አዲስ አይደለም። ስለዚህ አንድ ሰውን በዛ ላይ አለመጠራጠር። ሁለተኛ ነገር ደግሞ ድሮ ቫክሲን እንግዲህ ፋስት በጣም ቶሎ የተሰራው ቫክሲን የሚባለው የዛሬ አይ ቲንክ ሀምሳ ዓመት ውስጥ በአምስት ዓመት በስድስት ዓመት ውስጥ የወጣ ቫክሲኖች አሉ። እንግዲህ በዚህ ሀምሳ ስድስት ዓመት ውስጥ ያለን ቴክኖሎጂ ያለን እውቀቶች ቫክሲኖቹ ቶሎ እንዲወጡና እንዲመረቱ የማድረግ ያህል ደርሷል። እንደምናውቀው እንግዲህ በሀምሳ ስድስት ዓመት ውስጥ ብዙ ነገር በሳይንስም ይሁን በቴክኖሎጂም ረቀናል እንደ ዓለም ማለት ነው እና ቫክሲን ላይ እንግዲህ የድሮ የዛሬ ሶስት ዓመቱ የነበረው ሳይንስ ሳይሆን ያለን ከዛ የበለጠና ከዛም በጣም የተሻለ ነው። ስለዚህ ለዛ ነው ቫክሲን በአንድ ዓመት ውስጥ ሊወጣ የሚቻል ነው። ስለዚህ አንድ፣ ሁለተኛ እንደሱ ሰው ቢያየው፣ ሶስተኛ ደግሞ አንዳንድ ህፃ ሰዎች ላይ ጉዳት እያመጣ ነው። ይሄ እንግዲህ ማን ሁላችንም፣ አብዛኞቻችን እንግዲህ ክትባት ወስደናል ኢትዮጵያ ውስጥ በማድረግም ውጭ ሀገር ወይ ትምህርት ቤት ለመግባት ምን አደረግ ናቸው ነገሮች ናቸው። ስለዚህ ሁሉም ማይነት ክትባት አንዳንድ ሰዎች ላይ ጉዳት ሊያመጣ ይችላል። ይሄ ግን ከአንድ ሺህ ሰው ቢከተብ ምናልባት አንድ ሰው ላይ ጉዳት ሊያደርስ ይችላል። ይህን ደግሞ አሜን ብሎ መቀበል ይሻላል። ምክንያቱም አንድ ሺህ ሰው ቫክስ ቢያዝ ኖር በክትባቱ ከዛ በላይ ሰው ነበር የሚሆን ኢትዮጵያ ውስጥ እንደምናውቀው በአንድ ክፍል ውስጥ ቢያንስ ሀምሳ ና ከአርባ በላይ ተማሪዎች ይኖራሉ እና ሁልጊዜም ደግሞ ምናልባት ደጅ ማስተማር የማይቻልባቸው ሁኔታዎችም ይኖራሉ ብላክቦርድ አለ መጻፍ አይመች ብዙ አግባቦች አሉ የማይመቹበት እና እስቲ በነዚ አይነት ሁኔታዎች ውስጥ ምን ማድረግ አለባቸው መምህራንና ተማሪዎች እንግዲህ ቫይረሱ በጣም ብዙ ሰው የሚበዛበት ቦታ እና ማየሩ ብዙ መንቀሳቀስ ቦታዎች ላይ ሊቆይ ይችላል በሚቆይበት ጊዜ ደግሞ ብዙ ሰው በትንፋሽ ወር ደግሞ በሚነኩት እቃዎች ላይ በእጃቸው ከጠረጴዛ ላይ ከደብተር ላይ ከስክሪፕቶ እርሳስ ላይ ሊያስገቡት ይችላሉ፣ ወደ አፋቸው ወደ አይናቸው እና እንም ነገሮች ሊያበሳቸው ይችላል በሽታ መተላለፉ። ስለዚህ ቫይረሱ አንድ ቦታ ተቀምጦ ብዙ ሰዓት ቆይ ሊያደርግ የሚችለው ቬንቲሌሽን፣ አየሩ እንዲንቀሳቀስ ማድረግ ነው። ይህም መስኮት በመክፈት በጣም ከቫይረሱ የመተላለፍ ቻንሱን ይቀንሰዋል። ስለዚህ ሁሌ እንግዲህ ኤክስፕሬ ለማድረግ ይከብዳል። ሁሌ የማሳየው ግራፍ አለን አንድ ሰው ማስክ በማድረጉ እንዳይተላለፍ የሚያረዳው የራሱ የሆነ ሚና አለው። ከዛ ውጭ ደግሞ ያ ሰው ማስኩን ለአፍንጫውን ግማሽ አድርጎ ራፉን በሆነ ምክንያት ራፉን ካልሸፈነ በዛ ሰዓት ቫይረሱ ከወጣ ደግሞ አንድ ቦታ እንዳይቀመጥ ደግሞ ሌላ ሌላ ይህንን ነገር ደግሞ የሚቀንስበት ዘዴ መስኮት በመኮት እና አየሩን እንዲንቀሳቀስ ማድረግ ነው ማድረግ ነው። ስለዚህ የተለያዩ መከላከያ ሌየሮች አሉ ብዬ ነው የማስበው፣ ከማስኩ ከክትባቱ፣ ከቬንቲሌሽኑ፣ ከእጅ መታጠቡ ማስረቱ እና ሀንድ ሳንታይዘር፣ ሁሉንም አራቱን ማድረግ ቢቻል በጣም ትልቅ የመከላከያ ያሉትን ሁሉንም ተጠቅመን በሽታው እንዳይተላለፍ ማድረግ እንችላለን። አራቱን ማድረግ ካልተቻለ ሶስቱን ሶስቱ ማድረግ ካልተቻለ ሁለቱን አተምን ወይም ደግሞ አንዱን ካረግን በሽታው እንዳይተላለፍና እንዳይሳፈ ማድረግ ቻንሳችን በጣም ይቀንሳል። ዶክተር ጽዮን ፍሬው ከአሜሪካ ድምፅ ጋር ለነበራቸው ቆይታ እናመሰግናለን። አሁን ደግሞ እዚጋ የሙዚቃ አፍታን ውሰድና እንመለስ። ሲ ይቀጥላል። አሁን ደግሞ ኬኔዲ ባተ የሳምንቱን አጫጭር የስፖርት ዜናዎች ያሰማናል። አትሌት ሰንበሬ ተፈሪ በአምስት ኪሎ ሜትር የጎዳና ላይ ሩጫ አዲስ የዓለም ክብረ ወሰን አስመዘገበች። በጀርመን ሄርዞጌን አውራች በተካሄደ የአምስት ኪሎ ሜትር የጎዳና ላይ ሩጫ 14 ደቂቃ ከ29 ሰከንድ በሆነ ሰዓት በመግባት አዲስ የዓለም ክብረ ወሰን ማስመዝገቧን የዓለም አትሌቲክስ አስታውቋል። አትሌት ሰንበሬ የርቀቱን ክብረ ወሰን በእጇ ያስገባቸው በርቀቱ በአትሌት ጆይስሊን ጄፕኮስ የተያዘውንና ገና በክብረ ወሰንነት ለመመዝገብ በሂደት ላይ የነበረውን 14 ደቂቃ ከ 32 የሆነ ሰዓት በማሻሻል ነው። ስለ ውድድሩ አስተያየት የሰጠችው አትሌት ሰንበሬ ደስተኛ መሆኗን ገልጻ ከኦሎምፒክ በኋላ አዲስ የዓለም ክብረ ወሰን በእጄ እንደማስገባ አውቅ ነበር ብላለች። በውድድሩ ላይ የተሳተፉት ሌሎች ኢትዮጵያውያን አትሌቶች መልክናት ውዱ ሁለተኛ፣ ንግስቲ ሀፍቱ ደግሞ ሶስተኛ ወጥተዋል። በካፍ ቻምፒዮንስ ሊግ የቅድመ ማጣሪያ ጨዋታ ፋሲል ከነማ ከተጋጣሚው ጋር አቻ ሲለያይ ለኮንፌዴሬሽን ዋንጫ ቅድመ ማጣሪያ የተጫወተው ኢትዮጵያ ቡና ደግሞ ተሸንፏል። አምና የኢትዮጵያ ፕሪምየር ሊግን ማሸነፉን ተከትሎ በካፍ ቻምፒዮንስ ሊግ ኢትዮጵያን በመወከል ለመጀመሪያ ጊዜ የተሳተፈው ፋሲል ከነማ በቅድመ ማጣሪያው የመጀመሪያ ጨዋታ በባህር ዳር ዓለም አቀፍ ስታዲየም የሱዳኑን አልሂላል ኦምዱርማንን አስተናግዶ በሁለት አቻ ውጤት ተለያይቷል። የአጼዎቹ ያሬድ ባየ 21ኛው ደቂቃ ላይ ኳስ በ ጎሎቹ መንካቱን ተከትሎ በተገኘ የፍጹም ቅጣት ምት አልሂላል የመጀመሪያውን ጎል በማስቆጠር በዚሁ ውጤት የመጀመሪያው ጨዋታ አጋማሽ ተጠናቋል። ከእረፍት መልስ አጼዎቹ ጫና ፈጥረው ለመጫወት ቢሞክሩም በመልሶ ማጥቃት የተሳካላቸው አልሂላሎች 54ተኛው ደቂቃ ላይ ሁለተኛ ጎል በማግባት ሁለት ለዜሮ መምራት ጀምረው ነበር። ከሁለተኛው ጎል በኋላ ጫና ውስጥ በመግባት በጥንቃቄ በማጥቃት መጫወት የጀመሩት አጼዎቹ 66ኛው ደቂቃ ላይ በበረከት ደስታ የመጀመሪያ ጎላቸውን አስቆጥረው በዚሁ በመነቃቃት ሰባ ሰባተኛው ደቂቃ ላይ ከማዕዘን የተገኘውን ኳስ ኦኪኪ አስቆጥሮ አቻ መሆን ችለዋል። ለካፍ ኮንፌዴሬሽን ዋንጫ ወደ ዩጋንዳ አቅንቶ የቅድመ ማጣሪያ ጨዋታውን ከዩጋንዳ ገቢዎች ባለስልጣን ዩአርኤ ጋር ያደረገው ኢትዮጵያ ቡና ደግሞ ሁለት ለአንድ ተሸንፏል። የዩጋንዳው ዩአርኤ ክለብ ሁለት ጎሎችን ከእረፍት በፊት ሲያስቆጥር፣ ኢትዮጵያ ቡና ደግሞ ከእረፍት መልስ አንድ ጎል አስቆጥሮ ጨዋታው በዚህ ውጤት ተጠናቋል። በዩኤስ ኦፕን የሜዳ ቴኒስ ግራንድ ስላም የነጠላ ውድድር ብሪታንያ ከ44 ዓመታት በኋላ ድል ቀናት። የ18 ዓመቷ ታዳጊ ብሪታንያዊት ኤማ ራዱካኑ የ19 ዓመቷን ካናዳዊት ተቀናቃኟን ሌይላ ፈርናንዴዝን በመርታት በነጠላ የሴቶች ውድድር የዩኤስ ኦፕን ሻምፒዮን ሆናለች። ራዱካኑ በኒውዮርክ የተካሄደውን የመጨረሻውን ግጥሚያ 6 ለ4 ና 6 ለ3 በሆነ ውጤት ነው ያሸነፈችው። ከዚህ ቀደም እንደ አውሮፓውያኑ በ97 ሰባት የግራንድ ስላም አሸናፊ የሆነችው የመጨረሻዋ ብሪታንያዊት ቨርጂኒያ ዌድ ጨዋታውን በስፍራው ተገኝታ ከተከታተለች በኋላ ከኤማ ራዱካኑ ጋር ደስታዋን ተጋርታለች። ከ44 ዓመታት በኋላ የግራንድ ስላም የሜዳ ቴኒስ አሸናፊ በመሆን ታሪክ የሰራችው ብሪታንያዊቷ ራዱካኑ ድሏን የብሪታንያ መለያ ካለቻት ቨርጂኒያ ዌድ እና የብሪታንያ የቀድሞው ቁጥር አንድ ቲም ሄንማን በተገኙበት በማጣጣሟ እጅግ መደሰቷንም ነው የገለጸችው። ራዱካኑ የዩናይትድ ስቴትስ ኦፕን የሜዳ ቴኒስ ሻምፒዮን በመሆኗ ደስታቸውን የገለጹት የብሪታንያ ንግሥት ኤልሳቤጥ የእንኳን ደስ አለሽ መልእክት በደብዳቤ ልከውላታል። ውድድሩን በማሸነፏ 1.8 ሚሊዮን ፓውንድ ሽልማት የሚበረከትላት ኤማ ራዱካኑ ከዛሬ ጀምሮ የዓለም ቁጥር 23 የብሪታንያ ደግሞ ቁጥር 1 የሜዳ ቴኒስ ተጫዋችነት ክብርንም ተጎናጽፋለች። ለዛሬ የመረጥንላችሁ ስፖርታዊ መረጃዎች እነዚሁ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን ለስፖርት ዘገባዎቹ እናመሰግናለን። አድማጮች፣ የማክሰኞው ምሽት የጋቢናቤ መሰናዶውን እዚህ ላይ ፈጸምን። አብራችሁን ስለቆያችሁ እያመሰገንን የምንሰናበ ታችሁ እንደ ገረሙ በመስተንግዶ ብርሃን ኃይሉ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር እንዲሁም ከዋና አዘጋጁ ሰለሞን አባተ ጋር በመሆን ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ አማሃሪክ ላይ ለጋቢናቪ ያላችሁ አድርሱን። ለዛሬው በዚህ ተሰናበትን። ደናደሩ